የቤት ኪንግ የኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ና ሀድያ ሆሳና አንድ ለአንድ አቻ ተለይተዋል። ኢትዮጵያ ቡና ሲዳማ ቡናን አምስት ለዜሮ አሸንፏል። ሐሙስ ጥር 27 2013 ጅማ አባጅፋርና ባህርዳር ከተማ ሁለት ለሁለት አቻ ሲወጡ ሰበታ ከተማ አዳማ ከተማን አንድ ለዜሮ አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቅጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን ሁለት ለዜሮ አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ፣ ኢትዮጵያ ቡና በ20፣ ሀድያ ሆሳዕና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነ ከበደ ከቅዱስ ጊዮርጊስ በሰባት ጎሎች ይከተላሉ። ለአንድ ዓመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸውም ውሳኔ ሳይንስን መሠረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግሥትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው፣ ተመልካቾች እንዳይገኙ ሊደረጉም ይችላሉ ተብሏል በኮሮና ቫይረስ ስርጭት ምክንያት። ዌስት ዊድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሀሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብሎ ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋ አለው የለውም የሚለውን ውሳኔ ሳይንስን መሰረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል። አሜሪካውያን ከዓመት እስከ ዓመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ስርዓት በትናንት ነው እለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍዝን ሰላሳ አንድ ለዘጠኝ በመርታት የዓመቱ ቻምፒዮኖች ሆነዋል። ዘንድሮ የእረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋይ ዘ ዊክንድ ተወዳጅ ሙዚቃዎችን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርበዋል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 አመቱ ዘ ዊክንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታር ቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውተዋል። በአበባ ሳት ወይንም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃው ተጫውተዋል የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25000 ብቻ ነበረ ቀሪ 30ሺህ ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን ሶስት የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች